እንደምናመሸሽ ኢትዮጵያ ከአሜሪካ ድምፅ ራዲዮ ጣቢያ። ከዓለም ስደተኞች 86 ከመቶ የሚሆኑት የሚኖሩት በማደግ ላይ ባሉ አገሮች ውስጥ ነው። ይህ ምዕተ ዓመት ከባታ አንስቶ ይህ እጅግ ከፍተኛ የሆነ መጠን ነው። የዛሬ ዐሥር ዓመት ሰባ ከመቶ ነበር በታዳጊ ሀገሮች ውስጥ የተጠለለው ስደተኛ ብዛት ሚዛን። ስለዚህ የምናየው የስደት አካሄድ ስደተኛው እየበዛ መሆኑን ብቻ ሳይሆን ከሚሰደደውም በታዳጊዎቹ ሀገር ውስጥ ሕይወቱን የሚቀጥለው ወይም የሚቀጥለው ቁጥርም እንደዚያው የበዛ መሆኑን ነው። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር አንቶኒዮ ጉቴሬዝ ናቸው ይህንን ያሉት። በዚህ ዓመት የዓለም ስደተኞች ቁጥር ከ50 ሚሊዮን በለጠ። መቼም እንኳን አደረሳችሁ አይባልም እንጂ ዛሬ የዓለም የስደተኞች ቀን ነው። ሲታሰብ የስደተኛው ብዛት የሁለተኛው የዓለም ጦርነት ዘመን ስደት የነበረውን ለመጀመሪያ ጊዜ በልጦ መገኘቱ ተገልጿል። ክቡራትና ክቡራን አድማጮች እንደምናመሻችሁ በድጋሚ እስከ ምሽቱ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚቀጥለው ዝግጅታችን ጀምሯል። ኃይሉ ተምራት ፕሮግራሙን ይመራልናል። የቴክኒክ መሐንዲሱ ሊናስ ሪምኩስ ነው። አሁን የዓለም ዋና ዋና ዜና ይቀድማል። ሄኖክ ሰማግዜር ያሰማናል። የኢትዮጵያ መንግስት የሰብአዊ መብት ይዞታና የህገ በላይነት አለመከበር እንዳሳሰባቸው ሁለት የዩናይትድ ስቴትስ ሴናተሮች ለውጭ ጉዳይ ሚኒስትር ጆን ኬሪ ትናንት ማምሻውን በላኩት ደብዳቤ ገለጹ። በዩናይትድ ስቴትስ ሴኔት የሚኔሶታ ግዛት ሴናተር አል ፍራንክንና ኤሚ ክሎበሻር የዩናይትድ ስቴትስ መንግሥት የአካባቢ ጸጥታና ደህንነት እንዲሁም የምጣኔ ሀብት አጋር የሆነችው ኢትዮጵያ በመጪ ዓመት የምታካሄደው ምርጫ ሁሉን አሳታፊ ዲሞክራሲያዊና ነጻ እንዲሆን ጥሪ አቅርበዋል። በተለይም መንግስቱ በቁጥር የሚበዛውን የኦሮሞ ብሔር የያዘበት ሁኔታ እንዳሳሰባቸው፣ ለህግ የበላይነት ያለው ክብር፣ የሰብአዊ መብቶች ይዞታን ጨምሮ አሳታፊ የዴሞክራሲ ሂደት ጉዳዮች በኢትዮጵያ እንዳሳሰባቸው ገልጸዋል። የሚኒሶታው ሴናተር አል ፍራንክን እኔንም በአካባቢ የሚኖሩ ኢትዮጵያውያንን ያሳስባቸዋል ሲሉ የገለጿቸው የመብት ጥሰቶችና የዴሞክራሲ ሂደት እንከኖች ሲሆኑ በተለይ በቁጥር ብዙሃን የሆኑት የኦሮሞ ብሔር አባላት የኢትዮጵያ መንግስት የያዘበት ሁኔታ አሳሳቢ እንደሆነ በአካባቢ ከሚኖሩ መራጮች ተረድቻለሁ ብለዋል። ለውጭ ጉዳይ ሚኒስትር ጆን ኬሪ በላኩት ደብዳቤ ሴናተሩ ኢትዮጵያ ለዩናይትድ ስቴትስ ጥብቅ ወዳጅና አጋር መሆኗን ጠቅሰው ይቺ ወዳጅ ሀገር የሰብአዊ መብት ማክበሯ፣ የህገ በላይነት ማረጋገጧ፣ ሁሉን አቀፍ ዴሞክራሲ እንዲያብብ መስራቷና የብሔር ብሔረሰቦች ይዞታ መሻሻሉ በአጠቃላይ ወዳጅነቱን ያጠናክረዋል ብለዋል። ወደ አራት ሺህ ያህል ኤርትራውያን ወሰን የለሽ ከሆነ ብሔራዊ አገልግሎት ከጅምላ እስራትና ሌሎች ጨቋኝና የሰብአዊ መብትን የሚጥሱ ህጎች ሽሽት በየወሩ ከሀገራቸው እንደሚሰደዱ አንዲት የተባበሩት መንግስታት ድርጅት መርማሪ ዘገቡ። የምርመራ ውጤታቸውን ለተባበሩት መንግስታት ድርጅት ሰብአዊ መብት ጥበቃ ምክር ቤት ያቀረቡት አጥኚ እንደገለጹት ኤርትራ ውስጥ በአሁኑ ወቅት ያለው ሁኔታ ባለፈው ዓመት ዘገባ ከቀረበበት ጊዜ የባሰ እንደሆነ ገልጸዋል። ግብፅ ወደ ናይል ተፋሰስ ትብብር እንደማትመለስ አስታወቀች። ግብፅ ይህንን አቋሟን በድጋሚ የገለጸችው ሱዳን ዋና ከተማ ካርቱም ላይ ትናንት በተካሄደው የትብብር ተቋሙ የሚኒስትሮች ስብሰባ ላይ የውሃና የመስኖ ሚኒስትሯ በተወካያቸው ባስተላለፉት መልእክት መሆኑን የኢትዮጵያ የውሃ የመስኖና የኤነርጂ ሚኒስትር አቶ አለማየሁ ተገኑ ለቪኦኤ በሰጡት ማብራሪያ ገልጸዋል። ግብፅን ጨምሮ አስር አባላት ያሉትና ኤርትራ በራሷ ፍላጎት በታዛቢነት የተገኙበት የናይል ወይም የአባይ ተፋሰስ ትብብር ጅማሮ ትናንት ባካሄደው ሃያ ሁለተኛው መደበኛ የሚኒስትሮች ስብሰባ ላይ ከግብጽ ጋር ከትብብሩ ራሷን አግላ የቆየችና የቆየች ና ባለፈው ዓመት መመለሷን ያሳወቀችው የሱዳን የውሃና የመስኖ ሚኒስትር ሙታዝ ሙሳ አብደላ ሳሊምን የመጪው ዓመት የትብብሩ ፕሬዚዳንት አድርጎ መርጧል። በደቡብ ሱዳን የተቀጣጠለውን የእርስ በእርስ ጦርነት ሽሽት በተባበሩት መንግስታት ድርጅት ስር በተቋቋሙ የመጠለያ ጣቢያዎች የሚገኙ አርባ ሺህ ስደተኞች ጉዳይ አሳሳቢ እንደሆነ አንድ የእርዳታ ድርጅት ገለጸ። ድንበር የለሽ የሐኪሞች ቡድን ዕድሜያቸው ከአምስት ዓመት በታች የሆኑ ሶስት ሕፃናት በየቀኑ በቤንቲው መጠለያ ሕይወታቸው እያለፈ መሆኑን አስታውቋል። ሕፃናቱ እየረገፈ ያሉት በአጣዳፊ ተቅማጥና ትውከት የሳምባምችና ከምግብ ጋር በተያያዘ በሽቶች ነው። ዩጋንዳ የጸረ ተመሳሳይ ጾታ ሕግ ተቀባይነት እንዳያገኝ ዩናይትድ ስቴትስ ያደረገችውን ጫና ማስገደድ ሲሉ የዩጋንዳ መንግስት ቃል አቀባይ በዛሬው ዕለት ገልጸዋል። የኦባማ አስተዳደር ለዩጋንዳ የሚሰጠውን የገንዘብ ድጋፍ እንደሚያቆም፣ የአካባቢው ጸጥታ ላይ ያተኮረ ወታደራዊ ልምምድን እስከ መሰረዝ መድረሷንም ቃል አቀባዩ አስታውቀዋል። በስተ መጨረሻም የዩናይትድ ስቴትስ መንግስት ወደ ኢራን 300 ወታደራዊ አማካሪዎችን እንደሚልክ አስታውቋል። ሰሜናዊ ኢራንና የሶሪያን ግዛት በአንድነት ይዘው በመፋለም ላይ ያሉት አማጽያንን ዛሬ የነዳጅ ዘይት ጣቢያ አቅራቢያ ከኢራቅ ጦር ጋር ሲዋጉለዋል። ዜናው በዚሁ አበቃ። አመሰግናለሁ ሄኖክ ለዜናው። ከምሽቱ 3 ሰዓት በ22ና በ25 ሜትር ባንድ የአጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር ይመለሳል። ይህ በ1431 መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። ወደ 4000 ያህል ኤርትራውያን ወሰን የለሽ ከሆነ ብሔራዊ የውትድርና አገልግሎት ከጅምላ ስርዓትና ከሌሎችም ጨቋኝና ሰብአዊ መብቶችን ከሚጥሱ ህጎች ሽሽት በየወሩ ከሀገራቸው እንደሚሰደዱ አንዲት የተባበሩት መንግስታት ድርጅት ምርማሪ መዘገባቸው ተገልጿል። የምርመራ ውጤታቸውን ለተባበሩት መንግስታት ድርጅት የሰብአዊ መብቶች ጥበቃ ምክር ቤት ያስረከቡት አጥኚ እንደገለጹት ኤርትራ ውስጥ በአሁኑ ወቅት ያለው ሁኔታ ባለፈው ዓመት ሪፖርታቸውን ካቀረቡበት ጊዜ የባሰው ሆኗል። ሊሳ ሽላይን ከጀኔቫ የላከችውን ዘገባ አዲሱ አበባ ያቀርበዋል። ስታትስቲክሱ ታሪኩን በተሟላ መልኩ ላያቀርበው ይችላል። ሆኖም ተጨባጩን እያሳየ ነው። ባለፈው ዓመት ወደ ሁለት ሺህ ኤርትራውያን አገራቸውን ጥለው ከለላ ፍለጋ ወደ ሌላ አገር ተሰደዋል። ዛሬ ቁጥሩ በእጥፍ ጨምሯል። ኤርትራ ውስጥ የምትገኘው የተባበሩት መንግስታት የሰብአዊ መርማሪ ሺላ ኪትረስ ይህን በእጥፍ የጨመረ የስደተኞች መጠን አስደንጋጭ ይሉታል። ሺላ በእርግጥም አስደንጋጭ ነው ይላሉ። ሰዎቹ ራሳቸው ከፊታቸው የተጋረጠውን አደጋ ማወቃቸው ደግሞ ይበልጥ አስደንጋጭ አድርገዋል ነገሩን። ምንም ምርጫ የለንም፣ የራሱ ጉዳይ በሚል አይነት ነው የሚሄዱት ነው ያሉት። የተባበሩት መንግስታት ስደተኞች መስሪያ ቤት እንደገለጠውም በዓመቱ መጀመሪያ ገደማ ወደ 13,000 ኤርትራውያን በጀልባ ጣሊያን ሀገር የገቡ ሲሆን እዚያች ሀገር ካለው ጠቅላላ ስደተኛ ኤርትራውያኑ 32 ከመቶ ናቸው። ኤርትራውያን ከሀገራቸው እንዲሰደዱ የሚያደርጋቸው ዋነኛ ምክንያት የመብት ረገጣ ነው። ኪተረስ በዘገባቸው ኤርትራውያን በድንገት ይሰወራሉ፣ ወይም የገቡበት አይታወቅም፣ ሰቆቃ ይደርስባቸዋል፣ የጅምላ እስራት ይፈጸምባቸዋል፣ ከምንምና ከማንም ተገልለው ኢሰብዓዊ በሆነ ሁኔታ ይታሰራሉ ብለዋል። ሕዝቡ ከምንም በላይ አገር ጥሎ የሚሰደደው በወር 10 ዶላርስ የሚከፈልበትን ነገር ግን የጊዜ ገደብ ያልተበጀለትን ብሔራዊ አገልግሎት ሽሽት ነው ይላሉ። Originally it was meant for 18 months and at the moment it has become an indefinite። ሲጀመር ለ18 ወራት ብቻ ነበር የታቀደው ዛሬ ግን እድሜያቸው ከ18 እስከ 50 የሆኑ ሁሉ ለ14፣ ለ15፣ ለ20 ዓመታት ላልተወሰነ ጊዜ እንዲያገለግሉ ይደረጋሉ ነው ያሉት መርማሪዋ። የተባበሩት መንግስታት መርማሪ ቀጥለውም በእንግሊዝኛው ጊልት ባይ አሶሲሽን እንደሚባለው ከሀገር የተሰደዱ ኤርትራውያን ቤተሰቦችም በንክኪ ወንጀለኞች ይባሉና በገንዘብ ይቀጣሉ ወይም ይታሰራሉ። ኤርትራ ውስጥ እስር ቤቶች ከመጠን በላይ የተጨናነቁና ንጽህናቸውም የተጓደለ መሆኑን የገለጡት መርማሪ ታሳሪዎቹ በቂ ምግብ ስለማያገኙም እዚያው ወህኒ እንዳሉ የሚሞቱበት ጊዜም አለ። በመጨረሻም ኤርትራ በቅርብ ጊዜ ውስጥ ሰው አልባ አገር እንዳትሆን ያሰጋል ብለው ያስጠነቀቁት መርማሪ በውጭ አገርም ከፍተኛ ቁጥር ያላቸው የዳያስፖራ አባላት ጥርቅም የመሆን እድልም እንዳላቸው አልሸሸጉም። ጦርነቱን ሸሽተው ቀያቸውን ለመልቀቅ የተገደዱ ደቡብ ሱዳናውያን ውጊያው ከተቀሰቀሰበት ካለፈው ታህሳስ አንስቶ የኢትዮጵያን ድንበር አቋርጠው በብዛት መጉረፍ እንደቀጠሉ መሆናቸው ተዘግቧል። ማርታ ፋንደር ቮልፍ ከአዲስ አበባ የላከችው ዘገባ አለ። አሉላ ከበደ ያቀርበዋል። ላለፉት ስድስት ወራት በቀጠለው እጅግ የከፋ ግጭትና ብጥብጥ ቁጥራቸው 1500 በላይ የሚሆን ደቡብ ሱዳናውያን በየዕለቱ የኢትዮጵያን ድንበር አቋርጠው ይጎርፋሉ። የፍልሰት ጉዳዮች ተከታታዩ ድርጅት በእንግሊዝኛው ምህጻረ ቃል አይኦኤም ከቀያቸው ፍልሶ የመጡትን ስደተኞች ድንበር ላይ እየተቀበለ ወደ መጠለያ ካምፖች ያጓጉዛል። አቶ አለማየሁ ሰይፈ ስላሴ የድርጅቱ ቃል አቀባይ ናቸው። የዝናማማው ክረምት ወራት በመጀመሩ ተፈናቃዮቹን የማጓጓዙ ስራ አደጋ ላይ ወድቋል ይላሉ። የዝናባማው ክረምት ወራት መግባት መጓጓዣና መንገዶች እንዲሁም በአጠቃላይ እንቅስቃሴውን ይበልጥ አዳጋች አድርገዋል። በየዕለቱ የሚገባው ተፈናቃይ ቁጥር እጅግ የበዛ መሆኑ ነው፣ ያልተቋረጠ ጥረት መጠየቁ ነው ከአርባ በላይ አውቶቡሶች ያሉን፣ በእነርሱ ነው የምናጓጉዘው። በተለይ የመንገዱ ዳር ደግሞ ፈጥኖ መበላሸቱ አይቀሬ ነው ነው ያሉት አቶ አለማየው ባለፈው ታህሳስ ወር በፕሬዚዳንት ሳልቫ ኪርና በቀድሞ ምክትላቸው ሪክ ማቻየር መካከል የተፈጠረው የፖለቲካ ልዩነት ጦር ማማዘዙ ይታወቃል። በስካሁኑም ብጥብጥ ከአንድ ነጥብ አምስት ሚሊዮን በላይ ደቡብ ሱዳናውያን በሀገር ውስጥ፣ ሌሎች ብዛት ያላቸው ደግሞ ኢትዮጵያና ኡጋንዳን ጨምሮ በጎረቤት ሀገሮች ተፈናቅለዋል። ተከታዩ ዘገባችን ተከታዩ ዘገባችን ወደ ናይል ተፋሰስ ይወስደናል። ግብፅ ወደ ናይል ተፋሰስ ትብብር እንደማትመለስ አስታውቃለች። ግብፅ ይህንን አቋሟን በድጋሚ የገለጸችው ሱዳን ዋና ከተማ ካይሮ ላይ ትናንት በተካሄደው የትብብር ተቋሙ የሚኒስትሮች ስብሰባ ላይ የውሃና የመስኖ ሚኒስትሯ በተወካያቸው ባስተላለፉት መልእክት መሆኑን የኢትዮጵያ የውሃ የመስኖና ኢነርጂ ሚኒስትር አቶ አለማየሁ ተገኑ ማምሻውን በሰጡኝ ማብራሪያ ገልጸዋል። ቃለ ምልልሳችንን እነሆ። አቶ አለማየሁ ተገኑ የኢትዮጵያ የውሃ የመስኖና ኢነርጂ ሚኒስትር እንደምናመሹ። ዳና፣ እግዚአብሔር ይመስገን። የት ነው አሁን የሚገኙት? አሁን ከካርቱም ተመልሼ አገር ውስጥ ነው ያለሁት። ለመሆኑ የካርቱሙ የትናንትናው ስብሰባችሁ ምን ይመስል ነበር? አቶ አለማየሁ የካርቱሙ ስብሰባ የ የናይል ተፋሰስ ሀገሮች የሚኒስትሮች ምክር ቤት ስብሰባ ነው። ይሄ በየአመቱ የሚደረግ የናይል ተፋሰስ ሀገሮች የሚኒስትሮች ምክር ቤት አመታዊ ስብሰባ ነው። በዚህ ስብሰባ ላይ በዋናነት የተነሱት ነጥቦች ከስምምነት ማዕቀፉ ጋር የተያያዙ ነበሩ። በዋናነት ይሄ ምክር ቤት በማዕቀፉ ዙሪያ አይደለም የሚነጋገረው ግን ማዕቀፉን በተመለከተ አገሮች በሚያስተላልፉት መልእክት ውስጥ ማዕቀፉ የእነሱ የትብብር ማዕቀፉ የት እንደደረሰ እና ምን መደረግ እንዳለበት ሀሳብ ሊያቀርቡ ይችላሉ እንጂ የምክር ቤቱ አጀንዳ አልነበረም። አጀንዳው አንደኛ፣ በሚቀጥለው አንድ ዓመት ጊዜ ውስጥ የምክር ቤቱን የሚመራ ሰው መምረጥ ነው። አገር ማለት ነው። በሁለተኛ ደረጃ በዓመት ውስጥ ሲከናወኑ የነበሩትን አፈጻጸሞች መገምገም ነው። ለዓመቱ የሚሆነውን ባጀት ማጽደቅ እና ሌሎች ጉዳዮችም ካሉ የማየት ነው። እነዚህ ናቸው አጀንዳዎቹ። በተለይ ትብብሩን የሚያጠናክሩ ጉዳዮች ሁልጊዜ ተነስተው ውይይት ይደረግባቸዋል። እንግዲህ ይሄ ሀያ ሁለተኛው መደበኛ የሚኒስትሮች ስብሰባ ነው የናይል ተፋሰስ ሀገሮች። ለመሆኑ ይሄንን ሀያ ሁለተኛውን ስብሰባችሁን እስካሁን ድረስ ካደረጋችኋቸው የሚለየው ምንድን ነው? ይላሉ እርሶ እንግዲህ ከአሁን በፊት ከአካሄድ ናቸው የሚለየው ጉዳይ ቢሆን ሱዳን ከዚህ ትብብር ውስጥ ለተወሰነ ጊዜ ተገልላ ተመልሳ መልሳ ይሄንን ጉባኤ በማዘጋጀት በሁለተኛ ደረጃ ደግሞ ያው እነሱ ይሄንን ምክር ቤቱን ለአንድ ዓመት እንዲመሩ መመረጣቸው ነው። አቶ አለማየሁ ይህንን ካነሱ አይቀር የናይል ተፋሰስ ሀገሮችን የትብብር ጅማሮውን እስካሁን ድረስ በፕሬዚደንትነት ሲመሩ የነበሩት የደቡብ ሱዳን የውሃ ሚኒስትር ለሱዳናቻቸው ኃላፊነቱን አስተላልፈዋል እና ባደረጉት ንግግር ግብጽ ወደ ትብብሩ ስምምነት እንድትመለስ ጥሪ አድርገዋል። አዎ ይሄ የተለየ የሚያመጣው ነገር ይኖራል፣ በግብፅና በትብብሩ ሀገሮች መካከል ሁሉም ሀገሮች ግብፅ ወደ ትብብሩ እንድትመለስ በተለያየ ጊዜ በንግግሮቻቸው በመልእክቶቻቸው ጥሪ ያቀርባሉ። እንግዲህ ይሄንን ጥሪ ተቀብሎ ስራ ላይ የመዋል የግብፅ ድርሻ ይሆናል ማለት ነው። ባለፉት ስብሰባዎችም ግብፅ ወደዚህ ትብብር መመለስ እንደሚገባት እና ካለ ትብብር ምንም ውጤታማ መሆን እንደማይቻል አማራጭ ሳይሆን ግዴታ እንደሆነ በተለያየ ጊዜ የሚቀርብላት ጥሪ ስለሆነ ከዚህ አኳያ ምንም አዲስ ነገር የተፈጠረ ጉዳይ አይደለም። አዲሱ ፕሬዚደንት ኤልሲሲ ወደ ስልጣን ከመጡ በኋላ ወደ ስልጣን ከመምጣታቸውም ከጥቂት ሳምንታት በፊት ይሰጧቸው በነበሩ መግለጫዎች ወደ ትብብር የመምጣት ፍላጎት እንዳላቸው ይናገራሉ። ከኢትዮጵያም ጋር በህዳሴ ግድብ ምክንያት መነጋገር እንደሚፈልጉ፣ መልሰው ወደ ድርድር መግባት እንደሚፈልጉ፣ ከአፍሪካውያንም ጋር በስፋት መስራት እንደሚፈልጉ በተደጋጋሚ ጊዜ በጣም በተለሳለሱ ቃላት ሲናገሩ ነበረ። እርስዎ በዚህ ስራ ላይ በግንኙነቱ ላይ በቀጥታ እንዳሉ ባለስልጣን ምንድን ነው የሚታዩት ከግብጽ ጋር ያለው ሁኔታ ወደፊት ወደ ትብብር መመለሱ? ዛሬ የምንጀምረው ጥሪ አይደለም። ያው ጥሪውን ተቀብሎ የመጠቀሙ የአገሩ ፋንታ ነው። ወደ ውይይት መመለስም አስፈላጊ ነው። ድርድር የሚባል ነገር እንደ ድርድር የምንደራደረው ነገር የለንም። ሲኤፍኤ ኦረዲ ድርድር ተደርጎበት አሁን አገሮች እያጸደቁት ነው የሚገኙት እና ውይይት ግን ማድረግ ይቻላል። በማንኛውም ሰዓት ኢትዮጵያ ውይይት ለማድረግ በጣም ዝግጁ ናት። ለመሆኑ ግብጽ የምትመለስ ይመስሉታል? ወደ ናይል ተፋሶስ ሀገሮች የትብብር ጅማሮ ወይም ኤንቢአይ ወደ ኤንቢአይ መመለስ አማራጭ ሳይሆ ያለውን ግዴታ ነው ብያለሁ። ምክንያቱም በተፋሰሱ ውስጥ በጋራ በትብብር ለመስራትና የጋራ ተጠቃሚነትና ፍትሃዊ ተጠቃሚነት ለማስፈን አገሮች የግድ መተባበር አለባቸው ነው የምትለው ኢትዮጵያ፣ የኢትዮጵያ አቋም ነው ይሄ። እና ምንድን ነው እርሶ የሚታዩት ምንድን ነው የግብፅ አዝማሚያ የሚሆነው? በእውነት ፕሬዚደንቷ እንደሚሉት ትመጣለች ወይ ወደ ትብብሩ? የእኛ ፍላጎት አገሮች ወደ ትብብር እንዲመጡና እንዲወያዩ ነው። በትናንትናው ስብሰባችሁ ላይ የግብፅ የውሃ ሚኒስትር አዲሱ ማለት ናቸው፣ ሁሴን መሐመድ አል ሞጋዜ አልተ አልተገኙም ነበረ። በካውንስለር ነው የግብፅ ቡድን የተመራው። ለምንድን ነው ይሄ የሆነው? የምታውቁት ነገር ይኖር ይሆን ላለመገኘቱ? እኔ የማውቀው ጉዳይ የማውቀው ነገር የለኝም። ግን ያው በተወካዩ አማካኝነት ተገኝቷል። ያው ተወካዩ የእሳቸውን መልእክት አስተላልፈዋል። ያ መልእክታቸው ምንድን ነበረ? መልእክታቸው በዋናነት ያው ከዚህ በትብብሩን እንዳቆሙና ያንን አቋማቸውን እንዳለወጡ ነው በመልእክታቸው ያስተላለፉት ያው የመልእክቱ ዋና ሀሳብ ይሄ ነው። በህዳሴ ግድብስ ላይ ግብፅ የመስራት የመተባበር ፍላጎት ያላት ይመስሎታል? አልሲሲ መመለስ እንፈልጋለን ብለው ነበር ለውጭ ጉዳይ ሚኒስትሩ። በቅርቡ የህዳሴ ግድብን በተመለከተ ኢትዮጵያ ይህንን ግድብ እየሰራች ነው የምትገኘው እና አገሮችን እንደሚጠቅም አስታውቃለች። አሁንም እንደሚጠቅም ያረጋገጥነው ጉዳይ ነው እና ስለዚህ አገሮች ከሱዳን ጋር በትብብር እየሠራን ነው ያለነው፣ የተለየ ነገር አይደለም። ለግብጽም የቀረበው ይሄ ትብብር አስፈላጊ እንደሆነና ከዚህ በፊት የኢንተርናሽናል ፓናል ኦፍ ኤክስፐርቶች ያቀረቡትን ምክረ ሀሳብ በጋራ ማከናወን እንድንችል የተደረገ ጥሪ ነው ያለው። አሁንም ጥሪያችን ያው ነው፣ ምንም የተለወጠ ነገር የለንም። አቶ አለማየሁ ተገኑ የኢትዮጵያ የውሃ የመስኖና የኢነርጂ ሚኒስትር ያመሰግናለሁ። ለጊዜው ለጊዜውና ለሰጡኝ አብራሪያም ከምዕራብ ወለጋ ዞን ግንቢና ከቄለም ወለጋ ዞን ተፈናቀልን፣ ተባረርን፣ ቤት ንብረታችን ወደመ፣ ተቃጠለ ያሉ አማርኛ ተናጋሪ ኢትዮጵያውያን በአሁኑ ወቅት ባህር ዳር እንደሚገኙ ገልጸውልናል። አዲሱ አበበ ተፈናቃዮቹንና ጉዳዩ የሚመለከታቸውን የመንግስት አካላት አነጋግሮ ያጠናቀረው ዘገባ ይቀጥላል። አቶ ጋሻው ፈቃደ የተባሉና ሌላ አንድ ስሜ አይገለጥ ያሉ ተፈናቃይ ጨምረን አወያየን። ስማቸው እንዲገለጥ ያልፈለጉት የምዕራብ ወለጋ ዞን ግንቢ ተፈናቃዩ ከወር በላይ ሆኖኗል ብለው ይጀምራሉ። አሁን አንድ ወር ከምናምን እየሆነው ነው። ምክንያቱ የድሮ ታሪክ ነው የሚያነሱት። ምኒልክ እንደዚህ አድርጎን እንዲያደርጎን ነው የሚሉት። በጣም ያሳደዱና የከተማው ሕዝብ እንዳለ ወጥቷል። እንደገና ባለስልጣኖች ደግሞ አሉበት። ፖሊሶች፣ እነዚህ አድማ በታኝ የሚባሉ አብረውን ሲዘርፉና ሲደበድቡ እንዋሉ ማለት ነው። አማራ የተባለውን እኮ ምክንያቱ ምንድን ነው አሏችሁ? በትክክል ምክንያቱ የድሮ ታሪክ ነው። እነሱ እንገነጠላለን ምናምን ነው የሚሉት። ራሳችን ነጣ እናወጣለን አማራን አንፈልግም አማራ ይውጣልና ነው እና፣ ህይወታችን ራሱ የተረፈው በስንት ነገር ነው በፎቅ ኮርኒስ እየገባን ጫካ እየገባን በስንት ነገር ነው እኛ የተረፍነው። ብዙ ሰው ሙቷል። ስንት ጊዜ የሆነው እርሶ ወለጋ ሲኖሩ? እኔ አስራ አንድ አመቴ ነው። ወደ አምስት ቤተሰብ አስተዳድራለሁ። ሱቅም ነበረኝ፣ አንድ ጣቃ አከፋፍል ነበር። ጣቃውን እንዳለ ዘርፈውኛል። ስንት ሰው ከዛ ተሰደደ ከወለጋ ከግንቢ በተለይ እርስ ካሉበት? ቢያንስ ከስምንት ሺህ የማያንስ ዝብ ነው። ባህር ዳር የአማራው አስተዳደር አለ። እዛ ደግሞ ሄዳችሁ አላመለከታችሁ? ምን አሏችሁ? ወደ ቤታችሁ ተመለሱ ነው የተባል ነው? ወዴት? ወደ ቤታችሁ ወደ ነበራችሁበት ተመለሱና እናረጋጋለን ምናምን ነው ያሉት። እነሱ ደግሞ አሁን እራሱ አልተውም። ሌላው አቶ ጋሻው ፈቃደ ይባላሉ የመፈናቀላችንን ምክንያት በውል አልተረዳነውም ይሉና ይቀጥላሉ ምክንያቱ ምን እንደሆነ በደንብ እኛ ያወቅነው ጉዳይ የለንም። ለእኛ በኳስ ነው ምናምን ነው የሚሉት። ኳስ ማለት የኳስ ጨዋታ፣ በባህር ዳር ከተማ ላይ የኳስ ጨዋታ ተካሂዶ ነበር። የአማራ ክልል ሕዝብ ኦሮሞ ኦሮሞዎችን ጋላ ጋላሉን እና የእኛ የእኛ ሰው ደግሞ ከዚያ የተደበደበ ሰው አለ እያሉ ነው ለእኛ ሲናገሩት የነበረው እናንተ እዛ አልሄዳችሁም ለምን እናንተን ውጡ አሏችሁ ብዬ ነው እኛም ግራ የገባ ነው ከሱ ነው አሁን ከዚያ ለእያ ሰው ተይዞ መመከር እያለበት ለምን በስመ አማራ ለምን እኛ እዚህ ያክል መበደል አለብን የሚለውን ነው እኮ ቤቷ ሲናገር ነው ቤታችን ደግሞ እዚጋ ልቀበሉልና ያሉ ስንት ሰው ነው በጠቅላላይ ተፈናቀለ ወይም እንዲወጣ የተደረገው ቢያንስ የወጣው አሁን ከዚህ እንዲ ከተማ ብቻ አንድ ሶስት ሺ ህዝብ ይሆናል የወጣው ያልወጣ ገና ሁን እዚያ የሚቀረም ይዝብ አለ ገና በቃ ህይወታችን እስከሚያልፍ መጠበቅ ነው እንጂ ያለብን እንዴት እናደርጋለን ሌላም ሰው ሳናግር እንዲሁ ከሁለት ሺህ በላይ ነው የተፈናቀልን ነው የሚሉኝን። ይህን ሀይል ሰው ሲፈናቀል እዛ አካባቢ አስተዳደሩ፣ የፖሊስ ጣቢያው፣ የመንግስት ባለስልጣናት የሉም ወይም እናንተ ሄዳችሁ አቤት ለማለት አልሞከራችሁም? እሺ ሄደን አቤት ብለናል። ግን ተቀበሉን አልቻሉም። ሁሉ ሄደንም አመልክተናል። አቤቱታችን እያቀርብ ነው እኛ ለነሱ። ለማን ነው ለማን ነው አቅርበን እምቢ አሉን የሚሉኝ ርስተ መስተዳደር ላይ ደን ነበርኝ ርስተ መስተዳደሩ ለባህር ዳር አዎ ባህር ዳር ከተማ ላይ እና ምን ተባለ ከአምስት ሰዓት እስከ ስምንት ሰዓት ተቀጠለ ደግሞ ስምንት ሰዓት ደግሞ ስንሄድ ውጡ አሉ ሰው ምረጡ ተብሎ ሰው መርጣችሁ ከላካችሁ እንዴት እንደገና ውጡ ይላሉ ብዬ ነው ማ ቢሮ ነበር ልትገቡ የፈለጋችሁት እዚህ አርስተ መስተዳደሩ ላይ በቃ አስተዳደሩ እሱን ፈልገ ነበርኝ አርስተ መስተዳደሩ ፕሬዚዳንቱ ቢሮ ነው ወይስ ምክትላቸው ጸሐፊ ጋር ወይም ረሳ መስተዳድር ቢሮ ነው እንጂ። ለመሆኑ የአካባቢው ባለስልጣናት ምን አሉ? እናንተስ አቤት ብላችኋል? ላልኩት ጥያቄ የጸጥታ ኃላፊ ናቸው እርሳቸው፣ ሁሉንም ያውቃሉ በማለት የአንድ ሰው ስምና ቁጥር ሰጥተውኝ ደወልኩ። አቤት አቤት፣ እንደ ምኑ አሉ። አዲሱ እባላለሁ ከዋሽንግተን ነው የምደውለው፣ ከአሜሪካ ድምፅ ሬዲዮ ነው እንዳልኩት። ከአሜሪካ ነው የምደውለው ከዋሽንግተን ከቪኦኤ ከዛ አካባቢ ተፈናቀልን የሚሉ ሰዎች ኢንተርቪው አድርጌ ነበር እና እርሶ የሚያውቁትን ነገር ቢነግሩኝ ከየት ከቄለማ አካባቢ ከግምቢም አማርኛ ተናጋሪዎች የትን ወዴት ተፈናቀልና አሉ የተባረው ባህር ዳር ጎጃም ውስጥ ነው ያሉት ሰፈራ ጣቢያ ግኝተ ማን ነው ያባረረው እርሶ የሚያውቁትን እንዲነግሩኝ ነው አቶ አወቀ አሁንም ደውለው ነዋሪዎችም ባለስልጣናት ናቸው ያባረሩን ይላሉ ሁለቱንም እነማን ናቸው እነሱ መጀመሪያ ሰዎቹ ስማቸውን ነው የሚፈልጉት በሺዎች የሚቆጠሩ ናቸው ነገር ግን ጥያቄ አማርኛ ተናጋሪዎች ከቄለምና ከግንቢ አካባቢ እንዲባረሩ ሆኗል ወይ እንዲወጡ ተደርጓል ወይ የጸጥታ ክፍሉ የሚያውቀው ነገር አለ ወይ ነው ምለት ጸጥታ ክፍል አይደለሁማ ከህዝብ ነኝና ማን ነው ያለ? መጀመሪያ ንገረኝ። ከዛ በኋላ ነው የሚያውቀው ነው የምሰጥህ እንጂ የሆነም ያልሆነም ነገር ልሰጥህ አልችልም። ማን ነው ያለ? አቶ አወቀ የጸጥታ ኃላፊ ናቸው ተብሎ ነው ስልኩ የተሰጠኝ። ልክ አይደለም፣ ውሻት ነው። የጸጥታ ኃላፊ አይደለሁም፣ ሌላ ስራ ነው እያለው። የጸጥታ ኃላፊን ልጠይቅ ይችላል እርስዎ በምን ውስጥ ነው ያሉት? ስለዚህ ጉዳይ ስሚያውቁት ነገር የለም? የድርጅት ጽፈት ቤት ነኝ። የተባረሩ አማርኛ ተናጋሪዎች ስለመኖራቸው አያውቁም? የተባረሩት የሉም፣ ያባረረም የለም። የእርስዎ ቢሮ ኃላፊነቱ ምንድን ነው? አተዋወቀ የድርጅት ጉዳይ ሲሉ ምንድን ነው የምሰሩት? የኦህዴድ ድርጅት ጉዳይ ነው። እና የኦህዴድ ጽፈት ቤት ይሄን አያውቅም? የተባረረ ሰው የለም እያልኩህ እኮ ነው። በራሳቸው ፍላጎት ሊሄዱ ይችላሉ እንጂ ያባረረ ሰው የለም እያልኩህ እኮ ነው። ቀለው ወለጋ ስትል ለወለጋ ወለጋ የተባረረ ሰው የለም። እንደ ዞኑ የምናውቀው ነገር የለንም። ከትናንት በስቲያ ማክሰኞ ወደ ኦሮሚያ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ደወልኩና የቢሮ ኃላፊዋን ወይዘሮ ራቢያ ኢሳን አገኘው ምንም የምናውቀው ነገር የለም አሉኝ። ዛሬ ሲያውቁ ይሆን ብዬ እንደገና ወደ ወይዘሮ ራቢያ ቢሮ ደወልኩ። በቁጥሩ ላይ ነው ያልተስማማ ነው እንጂ ማወቁን ያውቃሉ። ከሁለት ሺህ እስከ ሶስት ሺህ ተፈናቀለ የምትለው ከእነሱ የሰማሁትን ነው። መቶ የማይሞሉ ሰዎች ናቸው። ከሁለት ቦታ ነው የሰማሁት፣ ከግንቢና ከቄለም። አዎ አንድ ቄለም ወለጋ አሼ አሼ ቀበሌ ነች። አይደለም አሼ ቀበሌ ነው ያሉኝ። የሆነ ወንጀል ተፈጽሞ ነበረ። ማን ነው የፈጸመው? አንድ ሰው ሞቶ ነበረ የኦሮሞ ብሔር ተወላጅ የሆነ ቀጥሎ ደግሞ ሁለት ሰዎች ባልታወቁ ሰዎች ተገለዋል ከፍርሀት ተነስተው ነው እነዚህ ሰዎች ክልል ሶስት የሄዱት ከፍርሀት ማለት መንግስት ፖሊስ እዛ ያለው አስተዳደር ነው የሚባለው ስህተት ነው አሁን እንዲያውም ወደ ቀያቸው እንዲመለሱ እየተደረገ ነው ያለው ቁጥሩ አደለም ወሳኝ ነገር ግን ሰዎቹ ሁለት ሺህ ሶስት ሺህ ይላሉ እርስዎ መቶ አይሞላም ይላሉ ግን በፍርሀት ነው የወጡት የሚሉኝ ምን ለምን ነው የፈሩት ነገርኩ እኮ በዛ ቀበሌ አካባቢ ወንጀሎች ተፈጽመዋል፣ እንደነገርኩ ወንጀሉን ይፈጽማሉ ተብሎ የሚገመት ሰው ያው እየተፈለገ ነው። ሁለት ሰው ወይም ሶስት ሰው ወንጀል ተፈጸመበት ሞተ ብለውኛል። መቶ የማይሞሉ ሰዎች ደግሞ ፈርተው ወጡ እና እነዚህ ሁሉ የሚፈሩበት ምክንያት በመጠርጠር ስማቸው ተነስቶ ነው። ነገሩ ትንሽ የሚያያዝ አልሆነልኝም። ለተጠረጠሩ አይደለም፣ እኔ እስከማውቀው ድረስ ፍርሃት በቃ። አሁን ነገርኩ እኮ ወደ ቂያቸው እንዲመለሱ በአስተዳደሩ እየሰራ ነው። ወደ ንብረታቸው እንዲመለሱ ማድረግ ነው። እነዚህ ከመቶ የማይሞሉ እርስዎ እንዳሉት ሰዎች ሲሰደዱ ወይም መፈናቀል ላቸውን መቼ ነው የእርሶ ቢሮ ያወቀው? እንደ መንግስት ይህን ሁለቱም የክልሉ መንግስታት ያውቁታል። የምናስተዳድረው አንድ ሀገር ነው። ያው ክልሎች ራሳቸውን ያስተዳድሩ እንጂ የመናበቡ ነገር አለ። ይሄ ከሆነ መናበቡ ካለ በትላንት ስደውል ምንም መማቀው የለም ብለውኛል። እና መቼ ነው ያወቁት? የእርሶ ቢሮ ያወቀው መቼ? አሁንም አሁንም አንተ የምትለው ከሁለት ሺ እስከ ሶስት ሺ የምትለው አንተ ያነሳህልኝ ቁጥር ነው። እኔ ቁጥር በጣም ስለሚለያይ ቁጥሩ አይደለም ወሳኙ። አንድም ሰው ቢሆን ብዙ ዓመት ከኖረበት መፈናቀሉ ሊያሳስበን ይገባል ማለት ነው። ቁጥሩ አይደለም ወሳኙ። አሁን ደግሞ ፌዴራል እዛ ሄዶ እንዲያረጋጋት ተብሏል ተባለ። ነገር ግን ፌዴራል አልሄደም። እንደውም እዛ ያሉት ሰዎች እንዲወጡ እየተደረጉ ነው ነው የሚሉኝ ሰዎቹ። እንግዲህ ያለኝም ትክክለኛ መረጃ ነው እየሰጠሁ ያለሁት። መንግስት እዛ ያለ መስተዳደር የማረጋጋቱ ስራ ሌሎችም እንዳይፈናቀሉ ማለት ነው፣ የወጡትም ደግሞ እንዲመለሱ ከአማራ ክልል መንግስት ጋርም እየተናበቡ እየተሰራ ነው። በጣም አመሰግናለሁ። ሰላም ይዋሉ። ለመሆኑ የአማራው ክልል ርዕሰ መስተዳደር ምን እያደረገ ነው ብዬ ወደ አማራው ብሔራዊ ክልል መንግስታዊ ጽሕፈት ቤት ደውዬ ፕሬዚዳንቱ የሉም ስለተባለ ወደ ሌላው ከፍተኛ ባለስልጣን ወደ አቶ ሰማ ቢሮ ተመራሁ። ከባለ ጉዳይ ጋር መሆናቸውን የገለጡልኝ ጸሐፊያቸው ወይዘሮ አዝመራ ከአምስት ደቂቃ በኋላ እንድደውል ነገሩኝ። ደወልኩ። አሁንም ከባለ ጉዳዩ ጋር እንዳሉ ናቸው ተባለ። ከአስራ አምስት ደቂቃ በኋላ ደውል ተባልኩ። ደወልኩ። አስቸኳይ ሥራ ገጥሟቸው አሁን ከቢሮ ወጡ ተባለ። በዚሁ አበቃሁ። በሌላ ጊዜ እንሞክራቸዋለን። የተፈናቃዮቹን ሁኔታም እንከታተላለን። ለአሁኑ በዚሁ ላብቃ። ሰላም የተከበራችሁ አድማጮች ዝግጅታችን ከመጠናቀቁ በፊት አንዳንድ አጠር አጠር ያሉ መረጃዎችን ላቀብላችሁ። አሁን አዲስ አበባ ላይ ከምሽቱ አንድ ሰዓት ከ27 ደቂቃ ሆኗል። የአየር ሁኔታ እናንሳና ና ነገ ዝናባማ እንደምትሆን አዲስ አበባ እና ነጎድጓድም ሊኖራት እንደሚችል ከኢንተርኔት ላይ ያገኘሁት መረጃ ይጠቁማል። ከፍተኛ ሙቀቷ 23 ዝቅተኛው 13 ዲግሪ ሴልሽየስ ይሆናል። ምንዛሪ፣ አንድ የዩናይትድ ስቴትስ ዶላር 19 ብር ከ38 ሳንቲም ተመንዝሯል። ዛሬን በታሪክ ውስጥ መለስ ብለን ስንቃኝ የዛሬ 800 ዓመት በ1207 ዓ.ም ማለት ነው። ገናናው ኦክስፎርድ ዩኒቨርሲቲ ቻርተሩን አገኘ። ልክ የዛሬ ስድሳ አምስት ዓመት በ1942 ዓመት ታዋቂው የሙዚቃ ሰው ሊዮኔል ሪቺ ተወለደ። ሃፒ በርትደይ ሪቺ። ሀያኛው የዓለም ዋንጫ ብራዚል ላይ ሞቅ ደመቅ ብሎ እየተካሄደ ነው። አሁን በጣሊያንና በኮስታሪካ መካከል የሚደረገው ጨዋታ 27ተኛ ደቂቃውን ይዟል። እስካሁን ባዶ ለባዶ ናቸው። ሁለቱም ስዊዘርላንድና ፈረንሳይ ከምሽቱ አራት ሰዓት በአዲስ አበባ አቆጣጠር ይጫወታሉ። ሆንዱራስና ኢኳዶር ደግሞ ከሌሊቱ ሰባት ሰዓት ላይ ይጫወታሉ። ከኤ እስከ ኤች ያለውን ምድብ ብራዚል፣ ሆላንድ፣ ኮሎምቢያ፣ ኮስታሪካ፣ ፈረንሳይ፣ አርጀንቲና፣ ጀርመን፣ ቤልጅግ እየመሩ ናቸው ያሉት። ብራዚል አራት ነጥብ፣ ሆላንድ ስድስት፣ ኮሎምቢያ ስድስት ነጥብ ይዘው ነው የሚመሩት። ቀሪዎቹ ሶስት ሶስት ነጥብ ነው ያላቸው። እስከ ዝግጅታችን ፍጻሜ ድረስ ከኦሌ ኦላ ጋር ሁላችንም አንድ ነን እንተዋችሁ። መልካም ቆይታ እስከ ምሽቱ ሶስት ሰዓት በስቱዲዮ ፕሮግራሙን የመራለን ሀይሉ ታምራት፣ እንደዚሁም ቴክኒሽያኑ ሊናስ ሪምኩስኔ የማስተናጋጃችሁ ሰሎሞን አባተ። Oleh pola yang senabet oleh